ፕሬዝደንት ባይደን በቀይ ምንጣፍ የሁለቱ ሀገሮች ብሔራዊ መዝሙሮች እየተዘመሩ 21 ጊዜ መድፍ ተተኩሶ በዲፕሎማቶች ታጅበው አቀባበል ተደርጎላቸዋል። ባይደን ላስተናጋጃቸው ለአንጎላው ፕሬዚደንት ዡዋዎ ሎሬንሶ አብረን ባከናወናቸው ሁሉ ኩራት ይሰማኛል ብለዋቸዋል። አንጎላን በመጎብኘት የመጀመሪያ የአሜሪካ ፕሬዝዳንት በመሆኔ እጅ ኩራት ይሰማኛል። እስካሁን አብረን ባከናወንናቸው ስራዎች ሁሉ አጋርነታችን አሁን ካለበት ደረጃ በማድረሳችንም በጣም እኮራለሁ። ወደፊትም እንዲሁ እንቀጥላለን፣ ብዙም እናከናውናለን። እስካሁን ያገኘናቸው ውጤቶች ራሳቸው ይናገራሉ። ወደ ውቅያኖሱ መዳረሻው የባቡር መስመር አህጉሪቱን ከምዕራብ አንስቶ እስከ ምስራቅ በታሪክ ለመጀመሪያ ጊዜ የሚያገናኝ መስመር ነው። በፀሐይ የኃይል ምንጭ ላይ መዋለ ንዋይ በመደብ አንጎላን በሚቀጥለው አመት ሰባ አምስት ከመቶ ኃይሏን ከንጹሕ የኃይል ምንጭ እንድታገኝ ይረዳል። አንጎላን ሙሉ በሙሉ በፈጣን የኢንተርኔት አገልግሎት ለማስተሳሰር የኢንተርኔትና የኮሚኒኬሽን መሠረተ ልማቱን የማሻሻል ስራ ተሰርቷል። ባለፉት አመታት ቻይና በአህጉረ አፍሪካ የምታካሂደውን የመዋዕለ ንዋይ እንቅስቃሴ በከፍተኛ መጠን አሳድጋለች። በመስከረም ወር በተካሄደው የቻይና አፍሪካ ጉባኤ ላይ ቤጂንግ ለአፍሪካ ሀገሮች ለቀጣዮቹ ሶስት ዓመታት ሀምሳ ቢሊዮን ዶላር መመደቧን አስታውቃለች። ዩናይትድ ስቴትስ ከሁለት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2022 በዋሽንግተን ባስተናገደችው የዩኤስ አፍሪካ የመሪዎች ጉባኤ ላይ ለሶስት ዓመታት የሚዘልቅ 55 ቢሊዮን ዶላር መዋለ ነዋይ መመደቧን ይፋ ያደረገች ሲሆን የዩናይትድ ስቴትስ መንግስት ባለሥልጣናት እንደተናገሩት ከተገባው ቃል ከ80 ከመቶ የሚበልጠው ስራ ላይ ውሏል። ሀገራቸው ከአፍሪካ ጋር ስላላት ትስስር የዩናይትድ ስቴትስ ፕሬዚደንት እንዲህ ሲሉ አውስተዋል። ዩናይትድ ስቴትስ ከአፍሪካ ጋር በሙሉ ቁርጠኝነት በአጋርነት በመስራት ላይ ነች። ይህንን ካሁን ቀደም ስናገር ሰምታችኋል። ዩናይትድ ስቴትስ ከአንጎላ ጋር በሙሉ አጋርነት የያዘችው ስራ ለዚህ ምስክር ነው። የእኔ አስተዳደር ብቻ እስካሁን በአንጎላ ከሶስት ቢሊዮን ዶላር በላይ መዋለ ንዋይ ይመድቧል አይመድቧል ያለ መጻኢ ዕድል ያለው እዚህ አፍሪካ ውስጥ እዚህ አንጎላ ውስጥ ነው። ስለሆነም በዚህ ጉብኝቴ ህዝቡ የዲሞክራሲ ተጠቃሚ መሆኑን ለማረጋገጥ ምን ማድረግ እንደምንችል ለመወያየት በጉጉት እጠብቃለሁ። የባይደን አስተዳደር ዋና የአፍሪካ ጉዳዮች አማካሪ ፍራንስ ብራውን ለቪኦኤ በሰጡት ቃል አንጎላ ዋሽንግተን ለምታደርጋቸው የትብብር ግንኙነቶች አይነተኛ ማሳያ እንደሆነች ተናግረዋል። በዩናይትድ ስቴትስ የዋይት ሀውስ የብሔራዊ ጸጥታ ምክር ቤት የአፍሪካ ጉዳዮች ዋና ዳይሬክተር ፍራንስ ብራውን በተለይ ለቪኦኤ በሰጡት ቃል ዩናይትድ ስቴትስ ከአንጎላ ጋር በትብብር የምትሰራባቸው ከፍተኛ የሆኑ ጉዳዮች እንዳሉ ገልጸዋል። የምስራቅ ኮንጎ ዲሞክራሲያዊት ሪፐብሊክን ሰላምና ጸጥታ ማጠናከር በቀጣናው የኢኮኖሚ እድሎችን ማሳደግና ሶስተኛው ደግሞ የቴክኖሎጂና የሳይንስ ትብብር እንደሆነ ዘርዝረው አውስተዋል። ፕሬዚደንት ባይደን በንግግራቸው ያላነሱት ቢያንስ በአደባባይ ያልተናገሩበት ማለት ነው የአንጎላ ደካማ የሰብአዊ መብት ከበሬታ ይዞታ ጉዳይ ነው። ለሰብአዊ መብት ተሟጋቹ የአምነስቲ ኢንተርናሽናል የዩናይትድ ስቴትስ ቢሮ የአፍሪካ ዳይሬክተር ኬት ሂክሰን ለቪኦኤ በዙም በሰጡት ቃል አንጎላ ውስጥ ሰላማዊ ሰልፎችን ለመበተን ያልተመጣጠነ እንዲሁም ገዳይ የሆነ ኃይል ጥቅም ላይ መዋሉን አምነስቲ የሰነዳቸው ተደጋጋሚ ሪፖርቶች አሉት ብለዋል። እሱ ብቻ ሳይሆን የሰለባዎቹ ቤተሰቦች ፍትህ አያገኙም። በርካታ አፋኝ የሆኑ ህጎች ተደንግገዋል። እንደ አውሮፓውያን አቆጣጠር በ2020 በወጣ ህግ ፕሬዝደንቱን መተቸት በህገ ወጥነት ያስጠይቃል ብለዋል። በዚህ ዓመት ብቻ ተሻሽለው የወጡ ሁለት ህጎች የመናገርና የመሰብሰብ ነጻነትን፣ የፕሬስ ነጻነትን ይብሱን የሚያፍኑ እንደሆኑም አስረድተዋል። አንጎላውያን ተቃዋሚዎች ለሀገር ውስጥ የብዙሀን መገናኛ በሰጡት ቃል ፕሬዚደንት ባይደን የሲቪል ማህበረሰብ ቡድኖች ያላቸውን ስጋቶች ለማዳመጥ የነበራቸውን ትልቅ አጋጣሚ አባክ ነውታል። ብለዋል የተቃዋሚው የዩኒታ ፓርቲው ኤርኔስቶ ሙላቶ ባይደን ወደ አንጎላ የመጡበት ጉዳይ የሎቢቶ የባቡር መስመር ጉዳይ ብቻ ነው ብለዋል። ባይደን ነገ ረቡዕ የአንጎላዋን የወደብ ከተማ ሎቢቶን ይጎበኛሉ። ወጪው በዩናይትድ ስቴትስ የተሸፈነው አዲሱ የሎቢቶ የባቡር መስመር ከመሀል አፍሪካ ጥሬ ሀብቶችን ጭኖ የሚያደርስባት የሞቀች የወደብ ከተማ ነች። የብሔራዊ የጸጥታ ምክር ቤቱ የአፍሪካ ጉዳዮች አማካሪ ፍራንስ ብራውን ባይደን ሁልጊዜም በግል የሰብአዊ መብቶችን ጉዳይ አንስተው ይነጋገራሉ ብለዋል። ላቻዎቻቸው የዲሞክራሲንና የሰብአዊ መብቶችን ጉዳይ ከማንሳት ወደኋላ ብለው አያውቁም ያሉት ፍራንስ ብራውን በርካታ ዓመታት ባስቆጠረው የህዝባዊ አገልግሎት ታሪካቸው የሚታወቁበት ጉዳይ ነው ብለዋል።